በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት ከመቶ ዓመታት በላይ አስቆጥሯል። አንዴ ሞቅ ሌላ ጊዜ ደግሞ ዝቅ ሲል የቆየው ይሄው ዲፕሎማሲያዊ ወዳጅነት አሁን ውሉ ገና ባለየለት ሁኔታ ላይ እንደሚገኝ ነው የሚነገረው። ለዚህ ደግሞ አንድም ልዕለ ኃያላኑ ሀገራት በምስራቅ አፍሪካ አካባቢ የሚያካሄዱት ፉክክር፣ ሌላም አሜሪካ ትከትለዋለች የሚባለው የረጅም ጊዜ ስልት የሌለው በአስገዳጅነት መርህ ላይ የተመሰረተ ዲፕሎማሲያዊ መንገድ በምክንያትነት ይጠቀሳሉም። ኢትዮጵያዊነት የተሰኘው ድርጅት ሰሞኑን ያካሄደው ጉባኤ እንደ ጎርጎሮሳዊ ዘመን አቆጣጠር ከ1991 ጀምሮ በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስቶ በኢትዮጵያና በአሜሪካ መካከል ያለው በዲፕሎማሲያዊ ግንኙነት ላይ እየተፈጠሩ ያሉ ክስተቶችን የፈተሸ ነበረም። ዶይቸ ቨለ ስለ ጉባኤው ያነጋግራቸው ዶክተር ርቁይመር የኢትዮጵያዊነት የዜጎች ማስከበሪያነት ድርጅት መስራችና የቦርድ አባል ናቸው። እንግዲህ ዶክተር አብይ ወደ ስልጣን ከመጡ በኋላ ጦርነቱን ተከትሎ በተለያየ ጊዜ የዓለም አቀፍ ጋዜጦችን የወስተርን መንግስታትም በአጠቃላይ በኢትዮጵያ ላይ ጥሩ አመለካከት እና ጥሩ ግንዛቤ አልነበራቸውም እና ያ ሁኔታ በተለያየ ጊዜ የተናገሩት እና የኢትዮጵያ መንግስት የከሰሱበት መንገድ በሌሎች በጥናት የተደገፈ አልነበረም። ብዙውን ጊዜ የሚነሱት ጥያቄዎች ትክክለኛነታቸው ወይም ትክክልነታቸው የተረጋገጠ አይደለም። በተለያየ ጊዜ ጋዜጠኞች ጥናት፣ አጥኚዎች፣ ዩኒቨርሲቲ ምሁራን ነገሩን ተከታትለው እንደተባለው እና እንደ ክሱ እንዳልሆነ ያስረዳሉ እና ይሄ ለምን ሆነ የሚለውን ጥያቄ ያንን ለመመለስ ኮንፈረንስ የተዘጋጀ በዚህ ጉባኤ ላይ ጥናታዊ ጽሑፍ ያቀረቡት የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትርና በኢትዮጵያ የአሜሪካ የቀድሞ አምባሳደር ቲቦር ናሽ፣ አሜሪካ በኢትዮጵያ አኳያ የምትከተለው ፖሊሲ ዋሽንግተን ያለው የተከፋፈለ ያሉት አስተያየት የሚንጸባረቅበት እንደሆነ ተናግረዋል። በአንድ ፖሊሲ ላይ ዋሽንግተን አንድ ነው ወይስ የተከፋፈለም? ምክንያቱም የዩናይትድ ስቴትስን የውጭ ፖሊሲ የሚያዘጋጀው ዋይት ሀውስ ብቻ አይደለም። ኮንግረሱ፣ መንግስት ያልሆኑ ድርጅቶች፣ ማህበረሰብ እና በውጭ የሚኖሩም ጭምር ናቸው። በቅርብ ጊዜ ዩናይትድ ስቴትስ በኢትዮጵያ ላይ የምትከተለው ፖሊሲ በእርግጥ በጣም መከፋፈል የሚታይበት ነው። ዋሽንግተን ውስጥ ያለው የተወሰነ አካል ነገሮችን የሚያይበት መንገድ በጣም የተለየ ነው። የኢትዮጵያና አሜሪካን ዲፕሎማሲያዊ ግንኙነት እድሎችና ተግዳሮቶች በፈተሸው በዚሁ የበይነ መረብ ጉባኤ ላይ ጥናታዊ ጽሑፍ ካቀረቡት መካከል ክቡር ልዑል ኤርምያስ ሳህለ ሥላሴ ይገኙበታል። ኢትዮጵያ ከአሜሪካ ጋር የሚኖራት ወዳጅነት በሕዝቧ ልብና አእምሮ ላይ የተመሰረተ ሊሆን ይገባዋል ባይ ናቸው። ልዑሉም ኢትዮጵያ ከአሜሪካ ጋር የሚኖራት ግንኙነት አሜሪካ እንዴት መሆን እንዳለበት የምትመራው ብቻ መሆን የለበትም። ይልቁንም ኢትዮጵያ በራሷ የምትወስንበት ሊሆን ይገባዋል። በዚሁ ጉባኤ ላይ ሌሎችም ምሁራንና ባለሙያዎች የአካባቢውን ጂኦፖለቲካ በመገምገም ወደፊት ሊወሰዱ በሚገባቸው እርምጃዎች ላይ ጥናታዊ ጽሁፎችን አቅርበው በተሳታፊዎች ሰፊ ውይይት ተካሂዶባቸዋል። ለዶቼ ቬለ ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ